የሰብአዊ መብቶች ጉባኤ በምሕፃረ ቃሉ ሰመጉ ህገ መንግስቱን መሰረት በማድረግ የማንነት ጥያቄ በሚያነሱ ዜጎች ላይ የሚፈጸም ግድያ፣ ህገ ወጥ ሥርዓት አፍኖ መሰወር፣ ማፈናቀልና ንብረት መንጠቅ በአስቸኳይ ይቁም በማለት በአርስቱ መነሻ ላይ ጠቅሶታል። ይህም በወልቃይት የሞቱ በእስር ላይ የሚገኙ እና ታፍነው የደረሰበት የማይታወቅ የታሰሩ ንብረታቸውን የተነጠቁ እና የተፈናቀሉን በሚመለከት ዘርዝሮታል። በመቀጠል በቁጫና በኮንቶማ እንዲሁ የተዘረዘሩት ሁሉ እንደተፈጸመ በሰንጠረዥ አስቀምጦታል። በርካታዎች ናቸው። አቶ ብዙአየሁ ወንድሙ የሰመጉ ሊቀመንበር፣ በጉዳዩ ዙሪያ ሰመጉ ልዩ መግለጫ የያዛቸው አራት ቦታዎችን ነው። አንደኛ የወልቃይት ህዝብ፣ ሁለተኛ ቅማንት ህብረተሰብና ሌላው ደግሞ የቁጫ ህብረተሰብና የኮንቶማ ህብረተሰብ። እነዚህ አራቱ ቦታዎች ናቸው። ወልቃይት እንደሚታወቀው በትግራይ ክልልና ጎንደር አካባቢ ላይ ጠረፍ ላይ የሚገኝ ነው። ቅማንት እንደዚሁ በጎንደር ውስጥ የሚገኝ ነው። ቁጫ በዚ በአርባ ምንጭ ዙሪያ የሚገኝ አካባቢ ነው። እንደዚሁ መኮንቶማ በኡራጌ ህብረተሰብ አካባቢ የሚገኝ ነው። እነዚህም አራቱ ህብረተሰብ አካል የሚያነሱት ጥያቄ የማንነት ጥያቄ ነው። በሀገሪቱ ህገ መንግስት በሚፈቅደው መሰረት ማንነታችን ይከበርልን፣ ራሳችን በራሳችን እናስተዳድር የሚል ጥያቄ እንዳላቸው ና ይሄ ጥያቄ ግን በህጉ መሰረት እየተፈታላቸው አቤታቸውም አድማጭ እንዳላገኘ የተለያየ መንግስት አካላት ሄደው መፍትሄ እንዳላገኘ እንደውም በማመለከታቸው ብዙ ችግሮች እየደረሱባቸው የህይወት መጥፋት መጥፋት መሰወር የተለያዩ ሰዎች ከፍተኛ ጉዳት መድረሳቸውን ነው በተደጋጋሚ እየመጡ ያመለከቱ ያለው። መርማሪዎቻችንም በቦታው ላይ ሄደው ያጣሩት ይህንኑ ጉዳይ ነው። የሰሜኑ አካባቢ ቀደም ሲል በጌምድር የሚባለው መሆኑ ነው ወይ መሰለኝ። አሁን ችግሩ እንዴት ተነሳ ላልኳቸው እንግዲህ የሚሉት እነሱ በቀዳማዊ ኃይለ ስላሴ ዘመነ መንግስት የወገራ አውራጃ፣ በደርግም ጊዜ እንደዚህ የወገራ አውራጃ ሆኖ በጎንደር ክልል ውስጥ የነበረ ነው በማለት የሚገልጹት፣ ከዛም ጀምሮ እስከ መቶ ዓመት ድረስ ያለውን ታሪክ በማምጣት እነሱ በዝርዝር ለማስረዳት ይሞክራሉ ያለው። በትግራይ ክልል ስር አልነበርንም፣ ስለዚህ በጎንደር ስር ንባ የነበር ነው። አሁንም ራሳችን በራሳችን እንድናስተዳደር ህገ መንግስቱ በሚፈቅደው መሰረት ድምጽ ምሰጥበት የሚጣራበት መብታችን ይደመጠልን የሚል ጥያቄ ነው የነሳ ያለው። በሰመጉ በኩል መግለጫ ከማውጣት ሌላ የተለያዩ የመንግስት አካላትን ይህንን መሰል ጉዳዮች ሲያጋጥመው በተጨ ባጭ ምን እየሰራ ነው? ሁል ጊዜ እኛ መግለጫ ስናወጣ መግለጫችንን የምንሰጠው ለመንግስት አካሎች ነው። አገሪቱን የሚያስተዳድሩ የመንግስት አካል ነው መፍታት አለበት ብለን የምናምነው የመንግስት አካል ነው። ስለዚህ መግለጫው እንዳወጣን በመጀመሪያ የምንልከው ለሀገሪቱ ፕሬዚደንት ነው። ከዛም በማያያዝ ለጠቅላይ ሚኒስትሩ፣ ለፌዴሬሽን ምክር ቤት፣ ለህዝብ ተወካዮች ምክር ቤት፣ ለፌዴራል ለአዲስ አበባ ፍትህ ሚኒስቴር፣ ለእንባ ጠባቂ ተቋም፣ ለፌዴሬ ሰብአዊ መብት ኮሚሽን፣ ለፌዴራል ፖሊስ ዋና ዳይሬክተር ጽህፈት ቤት፣ ለትግራይ ክልል ምክር ቤት አፈ ጉባኤ ጽህፈት ቤት፣ ለአማራ ክልል ምክር ቤት አፈ ጉባኤ ጽህፈት ቤት ቤትና ለሁሉም ለኦሮሚያም እንደዚህ ለክልሎች በሙሉ ነው። ይህንኑ ጉዳይ እንዲመለከቱት አቤቷን እናቀርባለን። በእርግጥ በዚህ ጉዳይ ላይ የተሰጠን መልስ የለም ያለውን ነገር ከመንግስት ጋር አብረን ለመስራት ያለውን አቤቱታችንን ለማቅረብ እርግጥ ወደ ታች በአንዳንድ ጉዳዮች ላይ አልተፈቱም ማለት አንችልም። የሚፈቱ እንደ ግለሰብ ደረጃ የሚፈቱ ነገሮች አሉ። ግን እንደ ተቋም ብዙ ነገሮች አቤቱታውን አድምጦ አይቶ ወይም በገለልተኛ አካል እንዲጠራ የማድረግ ያለውን በዝርዝር ሁኔታ ላይ ከኛም ያለውን መረጃ የመውሰድ ነገር እስካሁን የተሄደበት አይደለም። ቀርቦ ለማነጋገርም ያደረጉት ጥረት የለም። የለም ስብሰባ ላይ ናቸው፣ እንደዚህ ቦታ ላይ ሄደዋል፣ በዚህ ሄደዋል የሚል መልስ ነው ብዙ ጊዜ የምናገኘው። እኛ ግን ሁልጊዜ ጥረታችን አናቋርጥም። አቻዎች ለሚሆኑ የመንግስት አካላት ለማነጋገር ያደረግነው ጥረት አልተሳካም። ጌታቸው ተድላ ልጅ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።